ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያቸው አመሻለሁ ከወትሮው ጅማሪያችን የዛሬውን ለየት እናድርገው። ከሳምንት እንግዳችን ጋር ወግ ከመጀመሪያችን በፊት በሥነ ግጥም መንፈሳችንን ዘና እናድርግ። በሎሬት ጸጋዬ ገብረ መድኅን። አብረን ዝም እንበል፣ አብረን ዝም እንበል፣ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳ እንገለል እፎይታ ጥላ እንጥለል ዝም ብለን አብረን ዝም እንበል ምነው አዋሽ ማዶ ቆቃ የሸለቆው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዐይነ ሕሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር አዋሽ ማዶ አብረን እንውረድ አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጥለል በቆይታ በጸጥታ ዝም ብለን አብረን ዝም እንበል። መቼስ አይሆንም ካልሽ ቅሪ ግዴን ለማትገደሪ ልቦናሽ በመተረልሽ ባሳደረብሽ ደሪ ተስፋ መቀነን ነው መቼም የሰው ልብ አይችለው የለም ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳትታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አሽማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም ባይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሽ ከልብሽ ከልቤ አሽማዶ አብረን እንብረር ከሰው ካኳታ እንነጠል ለአንዳፍታ እንኳ እንገለል፣ በእፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል። 1961 ቆቅ ባሳለፍነው ሳምንት ከድምፃዊት ሙኒት መስፍን ጋር የተደረገ ክፍል አንድ ቆይታ ተደምጧል። የሙኒትን የሙዚቃ ጉዞ በጥቂቱ ሰምተን ማህበረሰባዊ ንቃትን ለማምጣት የምታደርጋቸውን እንቅስቃሴዎች ተጋርተን ጥዑም ሙዚቃዎቿን አዳምጠን ሳንጨርስ ጊዜ ገድቦናል። ደግነቱ በሳምንቱ ተገናኝተናል። ጨዋታችን ሲቀጥል በስራና ተያያዥ ምክንያቶች በተለያዩ ሀገሮች የተዘዋወረችው ሙኒት ኢትዮጵያና ኢትዮጵያን ሙዚቃን በተመለከተ ቢተገብሩት ከምትላቸው የሌሎች ሀገራት ልምዶች ስለተወሰኑ ትነግረናለች። እንደኔ እንደኔ በሙዚቃ አካባቢ ማስባቸው ነገሮች ምንድን ነው? ልጆች በትምህርት፣ በቋንቋ፣ በሙዚቃ፣ በሁሉ ነገር በመሳሪያ መጫወት ሁሉም ነገር ብዙ ጊዜ በደንብ አድርገን እራሳችንን በትልቁ ኢንፍሉዌንስ የሚያደርግን በልጅነት ነው። አሁን ለምሳሌ በጣም ይሄ በክላሲካል ሙዚቃ ብትለው በሌላም ሌላም መሳሪያዎች አጫዋትና ምናምን ብትለው ቀደም ብሎ ሲጀመር ትልቅ ተጽዕኖ ትልቅ አስተዋጽኦ ያደርጋል። ቀደም ብለን የጀመርናቸው ነገሮች በልጅነታችን አርት አፕሪሽሽን ሙዚክ አፕሪሽሽን መሳሪያው እንኳ በጣም ውድ ነው። ለመስራት ያን ሁሉ ሺ ማሲንቆና ከበሮና ክራር እንኳ ቢባልም መስማት፣ ማዳመጥ እና አርቱን ከልጅነት በቃ የስነ ጥበባዊ ትምህርቶችን ከልጅነት ጀምሮ ብንጀምራቸውና እንደ የሆነ ትርፍ ስራ ወይም ሌላ ሌላ ሰብጀክት የሚያስተምር ሰው ይህንንም አስተምር አይነት ነገር ሲሆን በደንብ አድርጎ ትልቅ ለአእምሯችን ራሱ አሁን ለምሳሌ ሙዚቃ ያጠናች ልጅ ማት ይቀለዋል፣ ቋንቋ ይቀለዋል። ምክንያቱ የአንጎላችን የቀኝ የግራ የምናምን ነገሮች አላለም ትንሽ የኒውሮሳይንስ የሚያሳየው እንደነ ሙዚቃ እንደነ ቪዡዋል አርት እንደ ልቾችን አይነት ነገሮች አእምሯችንን አስተሳሰባችንን ክፍት ያደርጉታል። በጣም በቃ የሆነ እውቀት ፈላጊን ምንሆንም ይጠቅመናል እና ለአዲስ ሀሳብ ለአዲስ አይነት እይታም መንገዱን ይከፍትልናል። ስለዚህ ከልጅነታችን ጀምሮ ስለ ባህሎቻችን፣ ስለ ማንነቶቻችን፣ ስለ በቃ ስነ ጽሁፍ ይሁን ስነ ግጥም፣ ስነ ስዕል፣ ስነ ያሉት ስነዎች በመሆን የጥበብ አካባቢ ያሉት ሙዚቃዎችም ቢሆኑ ከልጅነት ጀምሮ ቢካተቱ ትልቅ ጥቅም አለው። አሁን ለምሳሌ ከምሰራቸው ስራዎች ውስጥ አንዱ እንደ ቲችንግ አርቲስት እንሰራለሁ እና አስተማሪዎችን ሙዚቃ አርት ኢንቴግሬሽን ለትምህርት ብቻ ሳይሆን ለክላስሩም ማኔጅመንትም ለሁሉም ነገር ይጠቅማል። ሂድ ተነት ቦርሳን እዛ ጋር አስቀምጥ ከምትለው እና በየቀኑ ጠዋት ጠዋት በዜማ ቦርሳችንን እዛ ጋር ስትለው ልጅ እንደ ልጅ በጣም በተለየ ስሜት ነው የሚረዳ እና በቀላሉ የሚከተልህም እና በተለይ በልጅነታችን ብንጀምር እሱ ትልቅ ነገር ነው እና እንደዛ ልጅነታችን ሁሉን ነገር የሚያጣጣመን ስሜት ደግሞ ስናደግ። ያቆሙ ይሄ አዲስ ስታል ቆይ እስኪለመድ የሚለውን አይነት ቋንቋ ትንሽ ወይም አዲስ ሀሳብ ቆይ ቀስ ብለን የሚለውን ያው ወደ አዲስ ነገር የመጠጋትን ወደ ኋላ የሚስብን ነገር ይከፍትልናል ብዬ ነው ማስበው። ምክንያቱም ከመጀመሪያውኑ በጣም ለሁሉ ነገር ስትጋለጥ ሁሉ ነገር ስኮትብል፣ ለእኛ የሚሻለው የትኛ ነው ወደሚለው ነገር ነው የምትቀርበው። የአዲስ ነገር ነው አንፈልገውም፣ ለምን መጣብን ከሚለው ሀሳት ቢቀ ይበልጥ የሚቻላል እንዴ እስቲ እንሞክረው፣ በዚህ ደግሞ ምን እናደርግ ወደሚለው እንድንሄድ ያደርገናል። እና ይሄ ትክክለኛው መንገድ እንደዚህ ነው እኛ ይሄንን ከሚለው አንጻር እስቲ ምን እንሞክር፣ ምንስ ይቻላል፣ እንዴትስ እንፍጠር፣ ምንስ እንቀይርበት የሚለውን ኩሪዮሲቲ ቤዝድ የሆነውን አስተሳሰብ እንድንይዝ ያደርገናል ብዬ አስባለሁ።

እንግዲህ ከብዙ አመታት በኋላ ወደ ኢትዮጵያ ተመልሰሽ በተለያየ መስኮች እና በተለያየ ቅርጾች ችሎታሽ እና ብቃትሽን አሳየሽ እና በቅርብ አመታት ደግሞ ተመለስሽ ወደ ዩናይትድ ስቴትስ ለሽ በኋላ ግን የኢትዮጵያ ማህበረሰብ እና ሌሎችን የሚመለከቱ የኪነ ጥበብ ስራዎችን እየሰራሽ እንደሆነ ሰምቻለው። አንዳንድ ቦታዎችም እየተገኘሽ የሙዚቃ ስራዎችሽን ታቀርቢያለሽ። የተሳትፎ መልክ ስትነግሪ ነው። በኢትዮጵያ ሰባት ዓመት ያህል በፈረንጅ አቆጣጠር በሁለት ሺ አስር ነበር የተመለስኩት እና በሰባት ዓመት ውስጥ የተለያዩ ስራዎችን ኢቨንት ማኔጅመንት ኤምሲን ፐርፎርመ ሰርቨንት ይሄ ሚዚክ ዲሬክሽን ሬዲዮ ና ቲቪ አካባቢ እዛ አካባቢ ነበር የቆየው። እዚህ ከመጣሁን ሶስት አመት ይሆነኛል። እዚህ ሶስት አመት ቢሆነኝም አሁንም ወደ ኢትዮጵያ እየተመላለስኩ ያንን ሙሉ በሙሉ አልተኩትም ። አሁንም እየተመላለስኩ እዛም እየሰራው እዚህም እየሰራው ነው ያለው። ስለዚህ ሁለቱንም አለማት እንደምንም አድርጌ አያያይዜ ለመሄድ እየሞከርኩኝ ነው። እዚህ ከመጣሁ በኋላ የመጀመሪያው ዓመት ትንሽ ያስጨልቅ ነበረ። ምክንያቱም ኢትዮጵያን ለምጄ በተለይ ደግሞ ከአሜሪካ ስወጣ አንድ ልጅ ነበረኝ፣ እዚህ ስመለስ ሶስት ሆነው አገኘኋቸው እና ሶስት ልጅ በአሜሪካ ምን እንደሚመስል ማየቱ የመጀመሪያውን ስድስት ዓመት ትንሽ ለካስ አሜሪካ ለቤተሰብ አይደለም የተሰራች ለሌላ ነገር ነው የሚል አይነት አስተሳሰብ ሁሉ እንዲሰማኝ ነበር ያደረገው ከዛ በኋላ ግን በተለያዩ ቦታዎች አሁን ለምሳሌ ዛሬ እንደውም ድምፄ ትንሽ ሻከር ብለዋል። የሻከረው ምክንያት ላለፉት ስድስት ሳምንታት እዚህ ዲሽ ውስጥ የሚገኝ የኢትዮጵያን ኮሚኒቲ ሴንተር አለና እዛ ውስጥ የፊደል ካምፕ አለን ልጆችን የምናስተምርበት ወደ ሰላሳ አካባቢ ልጆችን አማርኛ ቋንቋ፣ የአፍሪካን ታሪክ እና ባህሎች፣ ውዝዋዜ፣ ማንበብ፣ መጣፍ፣ ኒትሪሽን ስለሌሎች ሌሎች ነገሮችም ከአውት ኦፍ ስኩል ፕሮግራም አለ እና ስፕሪንግ ብሬክ፣ ሰመር ብሬክ፣ ዲሰምበር ብሬክ ምናምን የሚሉት የተለያየ ብሬኮች ውስጥ ከእነሱ ጋር ሰራለው በማስተማር እና ላለፉት ስድስት ሳምንታት ያው ኮቪድ ስላለ በዙም ነበር የምናስተምረው እና ወደ አስራ ምናምን ጡጫዎች በዙም አብረን እየዘፈንን አማርኛ እንዲለምዱ በሙዚቃ እንደገና በሙዚቃ በተረት የኤሮፕን ተረቶችም እየነገርናቸው እንደዚህ እያልን እያልን እሱን ሳስተምር ነበር የቆየ። ስለዚህ በኢትዮጵያ ኮሚኒቲ ሴንተር በኩል ነበረ እሱን የምናደርገው። በፐርፎርመንስ ደረጃ እዚህ ከመጣው በኋላ ፖስት ዎች አካባቢ አብረውን የሚጫወቱ የኔታ ባንድ የሚባል አለ ከነሱ ጋር በየሳምንቱ በነሱ ወደ ሶስተኛ አራተኛ ሳምንት ውድ የምንጫወትበትም አለ ከነሱም ጋር አዲስ ዘፈኖች ውስጥም ፐርፎርም እንዲያደርጉና ቀረጣው ላይም እንዲያግዙኝ ጠይቂያቸዋለሁ። እንዳልከው ተኮማ ፓርክ ውስጥ የኔበርሁድ ኢቨንቶች ነበሩ። አሁን ኮቪድ የውስጥ መጫወትን ነገር ስለቀየረ እንደ ሙዚቀኛ ራሳችንም ቪዲፋን እያደረግን ነው፣ የት መጫወት የምንችለው፣ እንዴት መጫወት የምንችለው የሚለውን ነገር እያየን ያኔ ከአንድ አርጀንቲናን ጊታሪስት አለ አብሮኝ የሚጫወት ክርስቲያን ፔሬዝ የሚባል ከእሱም ጋር አዳዲስ ዘፈኖችን እየሰራን አዳዲስ አደንሾንቶችን እየሰራን በጣም ደስ ደሳስ የሚሉ ሌሎችም ቡድኖች አሉ ሎክሬዮ የሚባል የተለያየ ኢንተርናሽናል የቻይኒዝ ቦልጌሪያን፣ አርጀንቲኒያን ኔል ከኢትዮጵያ አደርገንም እንደ ባንድ ሱ ውስጥ እንሰራለው። ከዛ ውጪ ደግሞ አንድ ዎልፍ ትራፕ ፐርፎርሚንግ አርት ሴንተር የሚባል አለ እዚህ ቪየና ቨርጂኒያ ውስጥ ያለ እና ቅድም ያልኩህን ይሄ ለቲቺንግ አርቲስት አስተማሪዎቹ ጋ ነው እሱ፣ ስራው ግን ተማሪዎችን ባሉበት ከአስተማሪዎች ጋር ጥበብን ለከሪኪለሙም ቢሆን ለክላስ ማኔጅመንት እንዴት መጠቀም የምንችለው የሚለውን እሱንም ትምህርት ቤቶች እና ላይብሬሪዎች ክፍት በነበሩበት ጊዜ ከላይብሬሪያን እና ከአስተማሪዎች ጋር እዛ በመሄድ በማሳየት፣ አሁን ደግሞ በዙም በኦንላይን ሰርቪስስ እሱም እየሰራ ነው። ሌሎችም እንደዚሁ አብዛኛውን ህይወቴን አሁን ወደ ፐርፎርመንስ ላይፍ ፐርፎርመንስ እና ወደ ማስተማር እየሆነ መጥቷል። በተለይ ልጆች አካባቢ እና አይ ቲንክ የልጆቹ ነገር በጣም ደስ ይላል፣ ሀይል ይሰጠሃል። በተለይ ደግሞ እዚህ ያሉት ልጆች እዚህ ሲወለዱ ከወላጆች ጋር ያለው የባህል ርቀት በጣም ሰፊ ነው። ኢትዮጵያውያን ወላጆች አሜሪካን ልጆች ነው እየወለዱ ያሉት እና በቋንቋ፣ በባህል በኬት ነው የመጣ ነው ማነን እንዴት ነው የመጣ ነው ምናምን የሚለውን ነገር ትምህርት ቤቶቹ እዚህ ያሉት ትምህርት ቤቶች አያስተምሩም። ስለ አፍሪካ ምንም ቢነግሩ ነገር የለም። የሆነ ሰዓት ላይ ጥቁሮች የመጡት ከአፍሪካ ነው የሚል የስሌቪ ታሪክ ካልሆነ በስተቀር የአፍሪካን ምንነት፣ ስንት ሀገር አላት፣ ምን ያህል ታሪክ አላት፣ እንዴት ረዥም ሰፊና ጥልቅ ነው የሚለውን ነገር ጋር እንደ ጥቁር ሆነ ግን ወላጆች ቀጥታ ከአፍሪካ መጡ ኢሚግራንት ልጆች ሆን በተለይ ምንም ርቀት የለንም። አይደለም በቃ የሆነ አንድ ጀኔሬሽን የአንድ ትውልድ ልዩነት ነው። ግን እነሱ ምንም ስለ ራስን ማንነታቸውና ታሪካቸው ስለማያውቁ ከእነሱ ጋር መስራቱ በተለይ በጣም ደስ የሚልና በ በቃ አይናቸው እንደዚህ በትልቁ ሲከፈት ታየዋለ። አሁን የኢትዮጵያን ካርታ ብቻ ይዘ ይሄን ይሄን ይሄን ይሄን ቦታ ስታሳያቸው እቃ አይተውት የማያውቁት እንደነበረ የማያውቁት በጣም ብዙ ነገር ማስተማር መቻሉ በአጭር ጊዜ ውስጥ እና በተለይ ደግሞ እንዳልኩ በጨዋታ በቀል በተረት በዜማ ምናምን ደስ የሚል ነገር ነው እና እሱን ሼሪ እያደረግኩኝ ሌሎችም እኛም ልጆቻችን እንዲማሩ እንፈልጋለን የሚለው ነገር ምሳለ እሱንም እንደ ኦንላይን ቲችንግ ኢንስቲትዩሽን ለማዘጋጀት አሁን ካምፕ ሙኒት ልበለው ሙኒት ኢንስቲቱት ይባላል ነገር አላውቅም፣ ግን ስሙን አልወጣለትም። ግን የማስተማሩ ነገር በጣም ደስ የሚልም ይጠቅማል፣ ወላጆች እና ልጆች እንዲቀራረቡ። ሂዱና ወላጆቻቸው ጠይቋቸው። አዎ ያውቃሉ፣ እነሱ ብዙ ነገር ያውቃሉ። እስኪ ሂዱና አናግሯቸው። ስማቸውን ራሳቸው አንዳንዶቹ ልጆች ስማቸውን ራሱ በቅጡ ፕሮናውንስ ማድረግ አይችሉም እና ማኔምዝ ያነተን ይልሃል ያነተን ማን ነው ዮናታን ነው ማኔም ስ ካለብ ካለብ ማን ነው? እና ከስም አጠራራቸው ራሱ ጀምሮ ልደት ምንድን ነው? ጋኒዮ የምናምነሽ ሂድና ደግሞ የኢትዮጵያ ካላንደር ውስጥም ሌላ ልደት አለ፣ ሌላ ዓመተ ምሕረትም ላይ ተወልዷል ስ ሂድና ጠይቅ እያል ከእነዚህ ጥቃቅን ነገሮች ጀምሮ ወደ ሌላው ሰፊ እና ትልቁ እንደገና አፍሪካዊነት ምንድን ነው፣ ኢትዮጵያዊነት ምንድን ነው የሚለውን ነገር ጋር እሱን እሱን ማስተማሩ በጣም በቃ ደስ የሚል ያልጠበቅኩት ግን ስገባበት ደግሞ ለካስ አስተዳደጌ ብዙ ነገር ይህንን ለማስተማር በተለይ ደግሞ ከልጆች ጋር ያለኝም ነገር በቃ በቃ ከልጆች ጋር ማውራት እችላለሁ፣ እና እንደነሱ መሆንም እችላለሁ እና እንደነሱ የሆን ማስተማሩ በጣም ተመችቶኛል። ስለዚህ ሚዚክ ፐርፎርመንስ ይቀጥላል፣ አልበምም ይቀጥላል፣ የማስተማሩ ነገር ደግሞ የበለጠ ይቀጥላል። ሌላው ሌላ ነገር ደግሞ ቀስ በቀስ በሂደት ሁላችንም በኮቪድ ራሳችንም እንደገና ቪዲፋን እያደረግን ያለ ነው። ስለዚህ እኔም ራሴን ቪዲፋን እያደረግኩ እቀጥላለሁ ብዬ አስባለሁ።

በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁም እናመሰግናለን። አሁን ደግሞ ጥቂት ኬንያዊ ዜናዎችን ሰምተን ከድምፃዊት ሙኒት መስፍን ጋር ወደ ጀመርነው ቆይታ እንመለሳለን። ሲዲጋ ብላክ ፓንተር በተሰኘው ፊልም ላይ መሪ ተዋናይ ሆኖ በመጫወት የሚታወቀው ቻድዊክ ባውዝማን በ43 ዓመቱ ከዚህ ዓለም ትናንት መለየቱ ተሰምተዋል። ለአራት ዓመታት በአንጀት ካንሰር ሲሰቃይ እንደነበር የተነገረለት ተዋናዩ ሎስ አንጀለስ ውስጥ ነው ሕይወቱ ያለፈው። በለጋነት የተቀጨው ቻድዊክ ጄምስ ብራውንን፣ ተርጉድ ማርሻልና ጃኪ ሮቢንሰንን የመሰሉ በጥቁር አሜሪካውያን ዘንድ የሚከበሩ ሰዎችን በፊልሞች ላይ ወክሎ በመጫወቱ በተደጋጋሚ ይሞገሳል። ዘገባው የአሶሽትድ ፕሬስ ነው። we as your government, we will guard against... የሰማነው የዚምባብዌውን ኮሜዲያን ቪክቶር ፖፉን ነው። ቪክቶር የሀገሪቱን የፖለቲካ ውጥረት በቀልድ ለማፍካት እየጣረ ነው። ፖለቲካዊ ስላቅ ከመጀመሩ በፊት ዩቲዩብ ላይ ይከተሉት የነበሩት አንድ ሺህ ሰዎች ነበሩ። የሀገሪቱን ፕሬዚደንት ኤመርሰን ምንጋጎዋን ሳይቀር የሳቅ መነሹ የሚያደርጋቸው ወጣቱ ኮሜዲያን አሁን ተከታዮቹ 23 ሺህ ደርሰዋል። አንድንጨምር፣ ታላቁ የአፍሪካ የጥበብ ሰንደቅ በተሰኘ መርሃ ግብር ኢትዮጵያን የስዕል ባለሙያዎች እንዲሳተፉ ጥሪ ቀርበዋል። መርሃ ግብሩ ሃምሳ አምስት የአፍሪካ ሀገራት እያንዳንዳቸው አንድ ኪሎ ሜትር የሚረዝም ስለ አፍሪካ መልካም የሚመኙ የስዕል ስራዎች የሚታዩበት ጎዳና እንዲያዘጋጁ ያበረታታል። የኢትዮጵያው ገጽ አስተባባሪ ሰዓሊ ሰይፎ አበበ ኢትዮጵያን ሰዓሊያን በአህጉራዊው መርሃ ግብር ለምን መሳተፍ እንዳለባቸው እንዲያስረድቶናል። አፍሪካ አንድነት ራሱ ትልቅ ነገር ነው እዚህ ጋ እኛ በዘርም በምንም እየተከፋፈልን ያለውን ፕሮግሬስ ሰፋ አድርገን ማሰብ አለብን። እኛ እንኳን አፍሪካውያኖች እንኳን አንድ ነን የሚለውን ነገር ፊል እንድናደርግ ያደርጋል። ለህብረተሰቡን ሲያየው የሰው ልጅ አንድ ነው። እነ ቦብ ማርሌ ዋላ አፍሪካ ዩናይት ያሉት እንዲሁ አይደል? ሰው ልጅ አንድ ነው፣ አንድ መሆን አለበት። ከተለያዩ የውጭ ዜጎች ጋር ስትሰሪ ያለው የተለያዩ ሙዚቃ ቅርጾችን፣ የተለያዩ ሙዚቃ አይነቶችን ስትሰሪ ስትሞክርም አለው። ኢትዮጵያ ውስጥ ካሉ የኪነ ጥበብ ሰዎች መካከል ከእነማን ጋር አብሬ ብሰራ ብለሽ ታስቢያለሽ? እድለኛ ሆኜ ጓደኞቼ ጓደኞቼና ዘመዶቼ ሙዚቀኞች ናቸው። ስለዚህ አሁን ለምሳሌ ከ የውዳሴ ባንድ አባላት ጋር ልልስ እችላለሁ። ግን ወንድሜ ወንድሜ ጓደኞች እኔም ጓደኞች ናቸው እነ ተፈሪ ምነፋ ሲሉ እና አበጋዙም ጋር በተለይ የእኛም ጋር በቃ በየቀኑ እና በየሳምንቱ እዛ ነበረም ላንጋኖ ስቱዲዮስ አካባቢ ነበረ አበጋዙ ክሮክ ሲወጣ እነሱ እነሱ ጓደኞቼም ናቸው እና ከእነሱ ጋር እየሰራው ነበር ያደግኩት ማለት እችላለሁ። የኔ አልበም ላይና የኔ ስራ ላይ የሚለው ነገር ላይ ነው እንጂ ያን ያህል ያላተኮርኩት አብሮ በመስራት ላይ። ማንም ቀቢውም ምንም ቀቢውም በቃ ሁሌም በተለያዩ ባንዶች በተለያዩ ምክንያቶች ጋር ሰርቻለሁ። ስለዚህ ይህን ያህል ከንትናጋ ልስራ የሚለው ነገርን ያን ያህል አላሰብኩበትም። እንጀነር በፐርሶናሊቲ ትንሽ የማፍር አይነት ሰው ነኝ። ስለዚህ አብረን እንስራ የሚለው ነገር ላይ ትንሽ ስለማፍርም ይሆናል ትንሽ ወደ ኋላ ብዬ እኔ እኔ አላደርግም እኔ አልጀምርም። ግን አጋጣሚ ሲከሰት ናየት ብዬ አብሬ እቀላቀላለው አይነት ሰው ነኝ እንጂ ይሄንን እናደርግ ብዬ እስካሁን ድረስ ማንንም ጠይቄ አላውቅም። በገጣሚ ደረጃ በዜማ ደረጃ ምናምን ሲባል እንደ አጋጣሚ ሆኖ አሁን ለምሳሌ የራሴ ነገሮች በራሴ እየሰራ ነው እስካሁን ድረስ ያለው እና በአማርኛ ያን አማርኛ ያን ያልረቆ ምናምን ነገር ግጥምና ዜማና ወዘተ ያወጣው ነገር ሳይሆን በቃ ለእኔ የሚመቸኝን እኔ በምችለው ቋንቋና በምችለው ዜማና በሚመቸኝ ዜማ ይሁን የሚለው ነገር ነበረ። ለእኔ እንደ አቋም ሳይሆን ዝም ብሎ ኦርጋኒክሊ የሆነው ነገር እንደዛ ነው። እና በአንድ በኩል የሆነ እኔ የፈጠርኩት አለ። ግን ከዮርድ ጋር መጫወት የጀመርናቸው ይሄ ጊታርና ድምፅ አይነት ሴታፑ ከዛ በኋላ በጣም ተስፋፍተዋል። በጣም ብዙ ጊታር አኩስቲክ ምናምን የሚለው አይነት ስሜቶች በደንብ እያደጉ መጥተዋል። በጣም የሲንግር ሶንግ ራይተር አይነት ባህሎችም ትንሽ እያደጉ እየተስፋፉ መጥተዋል እና ሁሉም በየአቅሙ የሚለው አይነት አቋም ነው ያለኝ እና ሆን ብዬ ከሆነ ገጣሚ ጋር ልስራ የምልበት ያን ያላሰብኩበት ነገር የለም ግን አንዳንድ ጊዜ የገጣሚያንን ግጥሞችን ወደ ሙዚቃ የመቀየር ፍላጎቶች አሉኝ። ለምሳሌ አሁን የሚቀጥለው አልበም ላይ የጸጋዬ ገብረመድኅን ግጥም አንዱ ዘፈኔ እሱ ነው የሚሆነው ብዬ አስቤያለሁ። ፈራን የሚባለውን ዘፈን ነው፣ የቴዲ አፍሮን ዘፈን እሱም አለ። ያ ግጥም ሳቸው ሲያነብ እና እንደ አጋጣሚ ሆነ ቀን ላይ የአድዋ የዲዲን አድዋን ከዘፈንኩ በኋላ ያንን ግሩፕ ቀጥሉት ብዬ ይሄኛውን ዘፈን ስዘፍንበት ላይ ሆኖ ደስ የሚል ነገር ፈጠረ። ስለዚህ ግጥሞችን ወደ ሙዚቃ ምክንያቱም አንዳንድ ጊዜ ግጥም ማንበብ ነገር ላይ ሁሉም ጋር ላይ ደስ ይችላል። ስለዚህ ግጥምንም ወደ ሙዚቃ ስትቀይረው አንዳንድ ጊዜ ማስተርፒሶችን ለሰው ማቅረብ ነገርም ስሜት ይፈጥረዋል። ግን የሆነ ነገር ስጥፍ አሁን አለማ የደመቀ ጋ ብዙ ጊዜ ሰርቻለሁ በየኛም ላይ እና እሱን ኤዲት አድርግልኝ ማን ነገር ካለ እለዋለሁ። ዮሐንስ ሞላ አለ ጓደኛዬ ነው ሲም ያለ ስለዚህ እሱን ኤዲት አድርግልኝ፣ አስተካክልልኝ፣ ሀሳብ አምጣ፣ ቃል ቀይር፣ ለውጥ፣ አባዛ፣ ቀንስ ምናምን ብዬ እነሱን እጠይቃቸዋለሁ እንጂ ሲንገር ሶንግ ራይተር አይነት አስተዳደግ ነው ያለው የኔ ሙዚቃ ስ በቃ የሆነ ነገር መኪና እየነዳሁ ሊሆን ይችላል ምግብ እየሰሩ ሊሆን ይችላል። ሌላ ነገር እያደረኩ ሊሆን ይችላል። ግን ሁል ጊዜ ዜማ፣ ግጥም ወዘተ አብሮኝ አሉ እና የራሴን በራሴ ዝም ብዬ እቀጥልበታለሁ። የሆነ ሰዓት ላይ እንደ ኮንሴፕት አልበም እስቲ በኮንሴፕት አልበም ይሄኛው አልበም ደግሞ የሆነ አይነት ስታይል ይኑረው ብዬ እስከምል ድረስ እየመጣልኝን እየሰራ ነው ሚሄደው። የሆነ ሰዓት ላይ ደግሞ በጣም ስፔሲፊክ የሆነ ጃንራ ወይም ስፔሲፊክ የሆነ ቀኝት ወይም ስፔሲፊክ የሆነ አቅጣጫ የያዘን ነገር ልስራ ብን መብኬ ብዬ የዛን ሰዓት ላይ ደግሞ አስብበታለሁ። ግን አሁን ያለው በጣም በቃ መወዳቸው አቀናባሪዎች ወንድሜ አበዛዙ ከሙዙ እነሱ ጋር ብዙ ጊዜ ቅርብ ምለንም እንገናኛለንም እነሱ ጋር የሆነ ሰዓት ላይ አንድ ሁለት ና ሶስት ና አራት ዘፈኖች መስራቴ አይቀርም። ግን ይህንን ማድረግ አለብኝ ብዬ ለራሴ ያዝኩት ነገር የለም እንደ አላማ ወይም እንደ አቅጣጫ ቴዎድሮስ ታደሰ ግን በጣም ወደዋለ ሆነ ሳለ ከሱ ጋር ነገር ብንሰራ ብዬ አንዳንድ ጊዜ አስበዋለሁ፣ ግን ፈራዋለሁ። ስለዚህ ያው አላደለ ብዬ ተዋለ። ከድምፃዊት ሙኒት መስፍን ጋር የነበረን ቆይታ በዚሁ ተጠናቋል። ሙኒትን ለለገሰችን ሐሳቦች ሁሉ በአድማጮች ስም በእጅጉ አመሰግናለሁ። For themselves, the slave of the people. The Persian plundered, or oh, their greed had no equal. Then there came a warrior's. እስካሁን ድረስ አብረን ስለቆየን በእጅጉ እናመሰግናለን። የመሰናዶ አቀናባሪ ኤልያስ አስማረ ነው። የመሰናዶ አርታኢ ደግሞ ትዝታ በላቸው። በምሽቱ አብሬያቸው የቆየሁት ሀብታሙ ስዩም ነበርኩ። የሳምንት ሰው ይበለል። Our destiny. Peace and justice. Let's be that generation. Together we are stronger. Let's lift up ourselves. Lift